तो अभी रसी ये इत पे मुस्लिम महावर मुस्लिम तैयार के እንወክላለን የሚሉት እና አቡበከር አህመድ መሐመድ አቃቢ ሕግ ያቀረበባቸውን ክስ ተቃውሞ ጉዳያቸው የቀረበለት ፍርድ ቤት የማየት መብት እንደሌለውም ገለጡ። በሌላ በኩል በእናንዱ አለማራጊና እስክንድር ነጋ ክስ መዝገብ የይግባኝ አቤቱታ ቀርቧል። በከፍተኛው ፍርድ ቤት በሽብር ፈጠራና ብሔራዊ ጥቅምን አሳልፈው በመስጠት ወንጀለኛ ያላቸውን ጋዜጠኛና የፖለቲካ ተቃዋሚዎች አቤቱታ አቃቢ ሕግ መልስ እንዲሰጥበት ጠቅላይ ፍርድ ቤቱ ተለዋጭ ቀጠሮን የሰጠው መለስካቸው አምሃ ተከታትሎታል። አቃቢ ሕግ ባለፈው ወር በ አንድ ተከሳሾች ላይ የመሰረተው ክስ ዛሬ በፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ለተከሳሾቹ በንባብ ተሰምቷል። የክስ ማመልከቻው በፍርድ ቤቱ በንባብ ከመሰማቱ በፊት ግን በተከሳሹ ጠበቆች የሥነ ሥርዓት ጥያቄ ተነስተዋል። ጠበቆቹ ያቀረቡት አቤቱታ አቃቢ ሕግ የማስረጃ ዝርዝሩን ከክስ ማመልከቻው ጋር ለተከሳሾች ሲሰጥ የሰው ምስክሮችን ዝርዝር ለደህንነታቸው በማለት ሳያስገባው እንደቀረ አስታውሰው፣ አሁን ግን ምስክሮቹ ችሎቱ ውስጥ ቢኖሩ ለደንበኞቻቸው ጉዳት ነው ብለው አመለከቱ። ስለሆነም ከጋዜጠኞችና ከዲፕሎማቶች በስተቀር ሌላው ታዛቢ ከችሎቱ እንዲወጣ ጠይቀዋል። ፍርድ ቤቱ አቤቱታውን ካዳመጠ በኋላ ማንኛውም ዜጋ በግልጽ ችሎት ለመታዘብ ያለውን መብት አስታውሶ ለተከሳሾች መብት ሲባል ግን ምስክሮች ካሉ እንዲወጡ ትእዛዝ ሰጥቷል። ይሁንና የወጣ ታዛቢ አልነበረም። በመቀጠልም ፍርድ ቤቱ ባለ 23 ገጹን የአቃቢ ሕግ የክስ ማመልከቻ በንባብ አሰምቷል። ክሶቹ ባጭሩ ከአንደኛ እስከ 29ኛ ተከሳሾች ላይ አንደኛ የሽብር ድርጊቶችን በመፈጸም ወንጀል፣ ሁለተኛ ሕገ መንግሥቱንና ሕገ መንግሥታዊ ስርዓቱን በማፍረስ ሙከራ ወንጀል ሲሆን በሰላሳኛና በሰላሳ አንደኛ ተከሳሾች ላይ ለሽብርተኝነት ድጋፍ በመስጠት ወንጀል የሚሉ ናቸው። በክሱ ዝርዝር ላይ የእያንዳንዱ ተከሳሽ ድርጊቶች ተመልክተዋል። የክስ ማመልከቻው ከተሰማ በኋላ የተከሳሾቹ ጠበቆች መቃወሚያቸውን አቅርበዋል። በጠበቆቹ ክርክር እንደተገለጸው በደንበኞቻቸው ላይ የቀረቡት ክሶች ከሕገ መንግሥቱና ከዓለም አቀፍ የሰብአዊ መብቶች ህጎች የሚጋጭ ስለሆነ ክሱ የቀረበበት ፍርድ ቤት የማየት መብት የለውም ብለዋል። አስከትለውም የቀረቡት ክሶች ግልጽና የተብራሩ ስላልሆኑ ደንበኞቻቸው ይሰናበቱልን ሲሉም ጥያቄ አቅርበዋል። በክሱ ማመልከቻ ውስጥ የተጠቀሱት አንዳንድ ሃይማኖታዊ ቃላት በትክክለኛ ትርጉማቸው የተቀመጡ ስላልሆኑ ክሱ እንዲሻሻልም ጠይቀዋል። የ28ኛዋ ተከሳሽ የሚኒስትር ጁነዲ ሳዶ ባለቤት ወይዘሮ ሀቢባ መሐመድ መሐሙድ ጉዳዩ ከሌሎች ተከሳሾች ተለይቶ መታየት እንዳለበት ጠበቃቸው አመልክተዋል። ምክንያቱም የቀረበባቸው ክስ ከሌሎች ተከሳሾች ጋር የሚያያዝ አይደለም ብለዋል። ፍርድ ቤቱ መቃወሚያዎቹን ካዳመጠ በኋላ አቃቤ ሕግ የመቃወሚያ መቃወሚያ እንዲያቀርብ አዘዋል። አቃቤ ሕግ በበኩሉ የቀረበው የክስ መቃወሚያ እጅግ ሰፊ በመሆኑ ተለዋጅ ቀጠሮ እንዲሰጠው ጠይቋል። ፍርድ ቤቱም የመቃወሚያ መቃወሚያውን ሰምቶ ብይን ለመስጠት ለህዳር 21 ቀን 2005 ዓ ም ተለዋጅ ቀጠሮ ሰጥቷል። በተያያዘ ዜና እናቱ አንዱዓለም አራጌና አቶ እስክንድር ነጋ ለፌዴራል ጠቅላይ ፍርድ ቤት ያቀረቡትን ይግባኝ በተመለከተ ፍርድ ቤቱ አናግሯቸዋል። ፍርድ ቤቱ ያቀረቧቸውን አቤቱታዎች እንደተመለከተው ገልጾ አንዳንድ ጥያቄዎችን አቅርቦላቸዋል። ጥያቄዎቹ ያተኮሩት የቀረቡባቸው ክሶች የተመሠረቱባቸውን የሕግ አንቀጾች የተመለከቱ ሲሆን የአቃቤ ሕግን ማስረጃዎችንም የተመለከቱ ነበሩ። በመጨረሻም ፍርድ ቤቱ አቃቤ ሕግ መልስ እንዲሰጥ ተለዋጅ ቀጥሮ ለታህሳስ አስር ቀን ሰጥቷል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ተከታዩ ዘገባም እዚያው ከመለስካቸው ጋር ያቆየናል። ለህሊና እስረኞች የሚሟገተው ፍሪደም ናው የተባለው ድርጅት የእስክንድር ነጋን ጉዳይ በተባበሩት መንግስታት ድርጅት ያለ አግባብ የታሰሩ ሰዎችን ጉዳይ ለሚያጠናው ግብረ ኃይል ማቅረቡ ተነግሯል። ግብረ ኃይሉ በቀረበለት ማመልከቻ ላይ በመጪው ሚያዝያ ውሳኔ ይሰጣል ተብሎ ይጠበቃል። የድርጅቱን ስራ አስኪያጅ መለስካቸው አመሃ አነጋግሯቸዋል። አዲስ አበባ ላይ አግኝቶ ቀጥሎ ይቀርባል። ዋና መስሪያ ቤቱ ዋሽንግተን ዲሲ የሚገኘው ፍሪደም ናው የተሰኘው ድርጅት ስራ አስፈጻሚ ዳይሬክተር ማራን ዛሬ አዲስ አበባ ተገኝተው ለቪኦኤ እንደገለጹት ከሆነ የውቁን ጋዜጠኛ የእስክንድር ነጋን ጉዳይ ለመከታተል ላይ የመጡት ተርነር እንዳብራሩት ድርጅታቸው በአሁኑ ጊዜ በዓለም ውስጥ የህሊና እስረኞች ናቸው ከሚባሉት መካከል የሃያዎቹን ብቻ በመከታተል ላይ ይገኛል። ከእነዚህም መካከል የእስክንድር ነጋ ጉዳይ አንዱ ነው። የእስክንድር ነጋን ጉዳይ ለመከታተል ፍሪደም ሃውስ የወሰነው እስክንድር የጋዜጠኝነት ስራውን ብቻ ያከናውን እንደነበረ ስለሚያምን ነው። በዚህም ምክንያት እስሩ አላገባብ የተፈጸመና የኢትዮጵያ መንግስት ለዓለም አቀፍ ህግጋት የገባውን ኪዳንና ግዴታ የጣሰ ነው ብሎ ስለሚያምን እንደሆነ ዳይሬክተሯ ገልጸዋል። ስለሆነም ጉዳዩን አጥንቶ ካበቃ በኋላ በተባበሩት መንግሥታት ድርጅት አላገባብ የታሰሩ ሰዎችን ጉዳይ ለሚመለከተው ግብረ ኃይል አቅርበናል ብለዋል። Well, Freedom Now has filed his case with uh, a body in the United Nations called the UN Working Group on Arbitrary Detention. And it's a body that its specialty is to look at cases just like this, cases of potential arbitrary detention. That case was good In ላይ ተመልክቶ ውሳኔውን ይሰጣል። ኢትዮጵያ በሲቪልና ፖለቲካ መብቶች የገባችውን ዓለም አቀፋዊ ስምምነት ጥሳ እንደሆነ ወይም አልጣሰች እንደሆነ ይወስናል። ይህንን ዓለም አቀፍ ስምምነት ኢትዮጵያ ፈርማለች። እናም ያ ስምምነት ኢትዮጵያ ግለሰቦች in the case of Iskender we looked very closely at his arrest and his treatment uh, and we uh, saw a number of irregularities and problems with respect to his treatment in terms of what Ethiopia's requirements are under international law for fair trial and so in reviewing all of that ጉዳይ በተመለከተ የተፈጸመበትን እስርና አያያዙም በጥልቀት መርምረናል። አያያዙን በተመለከተም ብዙ መዛባቶች እንደነበሩ ተረተናል። ፍትህን በማግኘት ረገድ ኢትዮጵያ ከገባችበት ስምምነት አንጻርም ቢሆን ተመሳሳይ ግድፈቶች አሉ እና ይህንን በፍርድ ሂደቱ ላይ ከቀረበበት ማስረጃ አኳያ መርምረነዋል። የቀረበበትንም ክሶች ድርጅቱ በዝርዝር ተመልክቶ በእርግጥ እስክንድር የታሰረውም ሆነ የተከሰሰው አላግባብና የፈጸመው ሁሉ የጋዜጠኝነት ሥራውን ሲያከናውን ብቻ እንደሆነ አምነዋል። ይህ ሙያዊ ተግባር ደግሞ በዓለም አቀፍ ሕግጋት ጥበቃ ተሰጥቶታል። የፍሪደም ናው ስራ አስፈጻሚ ዲሬክተር አክለው እንዳስታወቁት ድርጅታቸው የሚያተኩረው በፍሬ ነገሮች ላይ ነው። ይህም የሚያደርገውም ህዝብ የሚያውቀው ዝነኛ በሆኑ ግለሰቦች ዙሪያ የሚያጋጥመውን ብቻ ሳይሆን ሕግ ምን ይላል የሚለውንም እንዲገነዘብ ነው። በተለይም ድርጅቱ የሚያተኩረው መንግስታት በሚወስዳቸው የሕግ ተጸራሪ እርምጃዎች እንደሆነ ተርነር ያስረዳሉ። ድርጅቱ I hope it will help him. It certainly has helped in other cases. We've worked on cases in other countries in the world uh, where opinions from international bodies like the United Nations body have resulted. Uh, well, we worked on a case in Pakistan uh, a number of years ago where, after an opinion came from the UN Working Group, the case was re. ዘንድ ተሳትፈናል። እንደ መንግስታት ድርጅት ያሉ ዓለም አቀፍ አካላት የሚሰጧቸው አስተያየቶች በቀላሉ የሚገመቱ ሊሆኑ አይችሉም። ለምሳሌ በፓኪስታን ከጥቂት ዓመታት በፊት ከዚህ ቡድን በተሰጠው ሀሳብ መሰረት ጉዳዩ ለፓኪስታኑ ጠቅላይ ፍርድ ቤት እንደገና ተመርቶ ተከሳሹ ነጻ ወጥተዋል። ባለፉት አስር ዓመታት ተመሳሳይ ጉዳዮችን ይዘናል። በበርማ የኦንግ ሳን ሱቺ ጉዳይንም ይዘን ነበር። በእርግጥ የእርሳቸው ጉዳይ ትልቅ የፖለቲካ ርዕስ ነበር። እስክንድር ነጋ አቃቢ ሕግ ባቀረበበት የአሸባሪነትና የአገር መክዳት ወንጀሎች ተከሶ ባለፈው ዓመት ሰኔ ወር ላይ የጥፋተኝነት ውሳኔ በከፍተኛው ፍርድ ቤት ሦስተኛ ወንጀል ችሎት ተፈርዶበታል። ከዚያም በኋላ ፍርድ ቤቱ የ18 ዓመት ጽኑ እስራት ቅጣት ጥሎበታል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ